የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የካቲት 22 2016 ዓ ም ዝግጅታችን ጀመረ። በኢትዮጵያና በኬንያ የድንበር ላይ ግጭትን ተከትሎ ሰዎች መፈናቀላቸው ተገለጸ። ከአስር ሺህ በላይ መሆኑ ሕዝብ ተፈናቅሎ በዚህ ተኩስ ምክንያት አምስት ገበያው ተፈናቅሎ ወጥቶ አሉ። አሁን ከሁሉም በላይ የሚያስፈልገው ሁለቱ ተጎራባች ሀገራት የችግሩን ምንጭ ከስር መሰረቱ መመልከት ይኖርባቸዋል። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሰላም ጤና ስጥልን። የተከበራችሁ አድማጮቻችን እንደምን አመሻችኋል ኤደን ገረሞ ከአሜሪካ ድምጽ ዋሽንግተን ዲሲ ተከታዩን 30 ደቂቃ የምሽቱን መሰናዶ እየመራው አብሬያችሁ ዘልቃለሁ ጽዮን ግርማ ዋና አዘጋጇ ናት ከአቀናባሪያችን ብርሃን ኃይሉ ጋር በመሆኑ አብራችሁን ታመሹ ዘንድ እንጋብዛለን አሁን ለምሽቱ ቀዳሚ ወደ ሆነው ዓለም አቀፍ ዜናዎች ነው የምናልፈው እንደምናመሻችሁ አድማጮች የምሽቱን ዜና የማሰማችሁ ጽዮን ግርማ ነኝ የትራምፕና የዘለንስኪ የዋይት ሀውስ ውይይት ወደ የተጋጋለ የቃል ልውውጥ ተቀየረ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በዋይት ሀውስ ያደረጉትና አሜሪካ ከዩክሬን ልዩ ማዕድናት ማግኘት የሚያስችላት ስምምነት ላይ ለመድረስ ያለመችበት ውይይት ወደ ተጋጋለ ሀይል ተቀይሮ ትራምፕ ስምምነት ላይ ትደርሳለህ አለዛ እኛ እንወጣለን ሲሉ ለዜሌንስኪ ነግረዋቸዋል። ስብሰባውን ተከትሎ ትራምፕ በማህበራዊ ሚዲያ ላይ ባስተላለፉት መልእክትም ስምምነቱ ተሰርዟል ሲሉ አስታውቀዋል። ትራምፕ በጽሁፋቸው የአሜሪካ ተሳትፎ የሚቀጥል ከሆነ ፕሬዚዳንት ዜሌንስኪ ለሰላም ዝግጁ እንደማይሆን ተገንዝብ፣ ያለው ምክንያቱም የእኛ ተሳትፎ ለድርድር ትልቅ ጥቅም እንደሚሰጠው ያምናል ሲሉ ገልጸዋል። ዩናይትድ ስቴትስ እና የፕሬዚዳንቱ ኦቨል ኦፊስን አላከበርም። ለሰላም ዝግጁ ሲሆን መመለስ ይችላል ብለዋል። ፕሬዝዳንቱ ኦቫል ኦፊስ በተሰኘው የፕሬዝደንቱ ጽህፈት ቤት ውስጥ በርካታ አሜሪካውያን ና ዩክሬናውያን ጋዜጠኞች የተከታተሉት የተጋጋለ ቃላት ልውውጥ ወደ ሀይለ ቃል የተለወጠ ወደ አርባኛው ደቂቃ አካባቢ ዘለንስኪ ሩሲያ እንደ አውሮፓውያን አቆጣጠር በ2014 ዓ ም ክሬሚያን መውረሯን ባነሱበት ወቅት ነው። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወዲያውኑ ዜለንስኪን የፕሮፓጋንዳ ወሬዎችን መጠቀሚያ በማድረግ ተችተዋቸዋል። ቫንስ ኦቫል ኦፊስ ውስጥ ሆኖ በአሜሪካ ሚዲያ ፊት ይህን አይነት ክስ ማንሳት ንቀት ነው ሲሉ ዜለንስኪን ተናግረዋቸዋል። ቫንስ ና ትራምፕ የዩክሬኑ መሪ ዋሽንግተን ለሀገራቸው ላደረገችው እርዳታ አመስጋኝ አለመሆናቸውን ገልጸውም ወቅሰዋቸዋል። ዜሌንስኪ ምላሽ ለመስጠት ቢሞክሩም ትራምፕ ለመደራደሪያ የሚሆን አቅምና ስልጣን የለህም በማለት አቋርጠዋቸዋል። በሚሊዮን በሚቆጠሩ ሰዎች ህይወት ላይ ቁማር ትጫወታለህ፣ ከሶስተኛው ዓለም ጦርነት ጋር ቁማር እየተጫወትክ ብለዋቸዋል። ዜሌንስኪ በታቀደው መሰረት የጋራ ጋዜጣዊ መግለጫ ላይ ሳይሳተፉ ቀደም ብለው ከዋይት ሀውስ ወጥተዋል። ውይይቱ በድንገት ከተጠናቀቀ በኋላ የዩክሬኑ መሪ በማህበራዊ ሚዲያ ላይ ለአሜሪካ ህዝብና መንግስት መልእክት አስተላልፈዋል። ኤክስ በተሰኘ የማህበራዊ ገጽ ላይ ያመሰግናለሁ አሜሪካ፣ ሲሉ የጻፉት ዜሌንስኪ የዩናይትድ ስቴትስ ፕሬዝዳንት፣ የምክር ቤት አባላትና የአሜሪካ ህዝብን እናመሰግናለን። ዩክሬን ፍትሐዊና ዘላቂ ሰላም ትፈልጋለች። ያንን ለማግኘትም በሚገባ እየሰራን ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ውይይት ወደ ተጋጋለ የቃል ልውውጥ ከተቀየረና ትራምፕ ዜሌንስኪን አክብሮት የጎደለው ሲሉ ከተናገሯቸው በኋላ በመላ ሀገሪቱ የሚገኙ የአውሮፓ መሪዎች ከዩክሬን ጎን ቆመዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አሁን ነጻው ዓለም አዲስ መሪ እንደሚያስፈልገው ግልጽ ሆኗል ብለዋል። በዚሁ በማህበራዊ ሚዲያ ኤክስ ገጻቸው ላይ ባሰፈሩት ጽሁፍ፣ ዩክሬን የአውሮፓ ነው፣ ከዩክሬን ጎን እንቆማለን ብለዋል። ኦላፍ ሾልዝ በበኩላቸው ዩክሬን በጀርመን ላይ መተማመን ትችላለች፣ እንዲሁም በአውሮፓ በማለት በኤክስ ገጻቸው ላይ አስፍረዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ደግሞ ዩክሬን ዩክሬን ስፔን ከጎንሽ ትቆማለች። ብለዋል የፖላንድ ጠቅላይ ሚኒስትር ዶናልድ ቱክስ በኤክስ ላይ ውድ ዜለንስኪ ና ውድ የዩክሬን ጓደኞቻችን ብቻህን አይደለህም ሲሉ ጽፈዋል። የፈረንሳይ፣ የፊንላንድ፣ ሌዘርላንድ፣ ቼክ ሪፐብሊክ ና ኖርዌይን ጨምሮ የአውሮፓ መሪዎች ለዩክሬን ድጋፋቸውን ለመስጠት በማህበራዊ ገጾቻቸው ላይ አስፍረዋል። ሆኖም ሁሉም የአውሮፓ መሪዎች ዩክሬንን አልደገፉም። ለኪየቭ የሚሰጠውን እርዳታ ለረጅም ጊዜ ሲቃወሙ የቆዩት የሀንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ምንም እንኳን ሁኔታውን ለሌሎች ለመቀበል ቢከብዳቸውም ፕሬዚዳንት ትራምፕ ለሰላም የቁሙ ናቸው፣ እናመሰግናለን ፕሬዚዳንት ብለው ጽፈዋል። አድማጮች፣ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። የታይላንድ የቻይናና የሚያንማር መንግስታት ታይላንድና ሚያንማር ድንበር ላይ በኢንተርኔት አማካኝነት የማጭበርበር ተግባር የሚፈጽሙ ማዕከሎች ላይ በትብብር እርምጃ ወስደው በግዳጅ ተይዘው የነበሩ በብዙ ሺህ የሚቆጠሩ ሰዎችን አስለቅቀዋል። የተለቀቁት ከሰላሳ የሚበልጡ ሀገሮች ተወላጆች ሲሆኑ አሁን ደግሞ ወደ የሀገራቸው የመመለሱ ስራ እጅግ ፈታኝ መሆኑን የካረን ድንበር ጥበቃ ኃይል የተባለው ቡድን ቃል አቀባይ ተናግረዋል። ከአንድ ሳምንት በፊት የሚያንማር ወታደራዊ ሁንታ አጋር የሆነው ታጣቂ ኃይል ሚያንማር ታይላንድ ወሰን አቅራቢያ በሚገኘው ሾ ኮካ የተባለው አጭበርባሪ የመረብ ስር ከሚሰሩ ማዕከሎች ከስድስት ሺህ የሚ ሰዎችን በማስለቀቅ ቁልፍ ሚና ተጫውተዋል። በመጨረሻም ትላንት የመተንፈስ ችግር አጋጥሟቸው የነበሩት የሮማ ካቶሊክ ሊቀ ጳጳስ አባ ፍራንሲስ ሌሊቱን በሰላም ተኝተው ማደራቸውን የቫቲካን ባለስልጣናት ገለጹ። ዛሬ ቡናቸውን ጠጥተዋል፣ ጋዜጣ አንብበዋል ብሏል። ሮም የሚገኘው ጄምሊ ሆስፒታል ከገቡ ሁለት ሳምንት የሆናቸው የ88 ዓመቱ አባ ፍራንሲስ ትላንት ከመተንፈስ ጋራ የተያያዘ እክል ገጥሟቸው ሲያስመልሳቸው እና ትንፋሽ ሲወስዱ አብሮ ገብቶ በተፈጠረው ትንታ ምክንያት እንደሆነና ለመተንፈስ የሚረዳ መሳሪያ ሕክምና እየተደረገላቸው እንደሚገኝ የቫቲካን መግለጫ አውስቷል። የሕክምና እርዳታው ሲደረግላቸው ንቁ ሆነው ከሐኪሞቻቸው ጋር እየተባበሩ እንደነበር ባለስልጣናቱ አክለዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ በመከታተል ላይ የምትገኙት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። ለምሽቱ ቀዳሚ ወዳደረግነው ዘገባ እንሻገር። ኢትዮጵያና በኬንያ የድንበር ላይ ግጭትን ተከትሎ ሰዎች መፈናቀላቸው ተገለጸ። በተዋሳኞቹ የኢትዮጵያ ዳሰነች ወረዳና የኬንያው ቱርካና ካውንቲ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎ ከ10 ሺህ በላይ የዳሰነች ወረዳ ነዋሪዎች መፈናቀላቸውን የወረዳው አስተዳደር ለአሜሪካ ድምፅ አስታወቀ። በግጭቱ 13 ሰዎች መሞታቸውና ሶስት ሰዎች መጎዳታቸውን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደለ መንስኤው አንዱ ወገን የሌላውን የአሳ ማስገሪያ መረብ መሰራረቅ እንደሆነ አስረድተዋል። የኬንያው ባለስልጣናት ድንበር ተሻጋሪ ባሉት በዚሁ ግጭት ሀያ ሰዎች መጥፋታቸውን ገልጸዋል። ሀገሪቱ በአካባቢው ከፍተኛ የድንበር ጥበቃ ኃይል ማስፈራንም አሶሼትድ ፕሬስ የውስጥ ጉዳይ ሚኒስትሩን ኬፕቹምባ ሙርኮመን ጠቅሶ ዘግቧል። የኬንያ የደህንነት ጉዳይ አዋቂ የሆኑት ሪቻርድ ቱታ በናይሮቢ የአሜሪካ ድምፅ ዘይናብ ሰኢድ ጋር ባደረጉት ቃለ መጠይቅ በተፈጥሮ ሀብቶች አጠቃቃሚ የተነሳ ለሚከሰቱ ግጭቶች ከስር መሰረታቸው የጋራ መፍትሄ መስጠት እንዲሁም በቀጠናው ዘላቂ ሰላም እንዲወርድ መስራት ያስፈልጋል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ንኮልናል። ወደ ዛው ነው የምናልፈው። በኢትዮጵያና በኬንያ ድንበር አካባቢ በተዋሳኞቹ የዳሰነችና የቱርካና ወረዳ አርብቶ አደሮች መካከል የተከሰተውን ግጭት ተከትሎም የዳስነች ወረዳ አርብቶ አደሮች ሲኤስ ከሚባል መንደራቸው መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምጽ በስልክ አስታውቀዋል። ከአስር ሺህ በላይ መሆኑ ህዝብ ተፈናቅሎ አሁን ልዩ ያለበት ኤሪያ ላይ ነው አርፎ ያሉት። ከሲኤስ ወጥቶ ወደ ለቦ ሙቀት ነው መውጠት፣ ወደ ሌላ ቀበሌ። በደህንነት ስጋት ስማቸው እንዳይገለጽ ጠየቁን በዳሰነች ወረዳ የሲኤስ ቀበሌ ነዋሪ በአምስት ቀበሌዎች የሚኖሩ የዳሰነች ማህበረሰብ ነዋሪዎች እንደተፈናቀሉና በአምስት ኪሎ ሜትር ርቀት ላይ ወደምትገኘው ደብረሞስ ቀበሌ እንደሸሹ በስልክ ለቪኦኤ ተናግሯል። ከአስር ሺህ በላይ ነው ህዝቡ እንግዲህ ያው የተፈናቀሉ በተለይ መራመድም አይችሉት እዛ ትቶ ነው ሄዱት። እነሱ አሁን እነኛ ወጣቶች ነው እየጠበቃቸው ያለ። ከመንደር ወደ መንደር ነው አሁን የተፈናቀልናለሁ። እዛ እሱ ጋር ተቀላቅሎ ነው እየኖሩ ያሉ። መንግስትም እንዳይደግፋቸው ውሃም ስለሚያገድ ከፍተኛ የክልሉ አመራሮች መጥተዋል። እነሱ ጋር አሁን እየተነጋገሩ ነው ያለው። ነገር በግጭቱ አጎታቸውና የአክስታቸው ልጅ እንደተገደሉባቸው ከዚህ ቀደም የተናገሩት አሰጪ ሉካ ልባ የተባለ የአርብቶ አደር እርሳቸውን ጨምሮም የቀበሌያቸው ነዋሪዎች መፈናቀላቸውን አስረድተዋል። ሰፈር ልቄን አለው ቤትን ምንን ሉ ልቄን አለው ሌላ ቦታ ነ ነው ከሲስ ነው ተፈናቅለ በዚህ በቶክሱ ምክንያት አምስት ቀበሌ ተፈናቅሎ ወጥቷል። ግጭቱ ካለፈው ሳምንት ቅዳሜ የካት 15 ቀን 2017 ዓ ምህርት አንስቶም አንዱ ወገን የሌላውን የአሳ ማስገሪያ መረብ በመሰራረቅ መቀስቀሱን ያስታወሱት የዳሰነች ወረዳ አስተዳዳሪ አቶ ታደልም ግጭቱ ሰኞ የካት አት ቀን በመባባሱም ሰዎች መገደላቸውን ተናግሯል። የኬንያ ባለሥልጣናት ድንበር ተሻጋሪ ሲሉ በገለጹት ግጭት ከ20 በላይ ኬንያውያን መጥፋታቸውን አስታውቀዋል። የዳሰነች ወረዳ አስተዳዳሪው ከኢትዮጵያ በኩል 13 ሰዎች መሞታቸውና ሶስት መጎዳታቸውን ተናግሯል። ተጎራባቸው የሆኑት አርብቶ አደሮቹ ሁለቱ አገሮች የሚዋሰኑበትን ድንበር በሚያቋርጠው ቱርካና ሐይቅ ላይ በጀልባቸው ላይ ሆነው የተኩስ ልውውጥ ማድረጋቸውን የገለጹት የዳሰነች ወረዳም የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ብዙ ብዙአየሁ ከበደም በኬንያ በኩል ጠፍቷል የተባሉት ሰዎች በሕይወት ስለመትረፋቸው የታወቀ ነገር እንደሌለ አመልክቷል። በኢትዮጵያ በኩል ተገድሏል ከተባሉት አስራ ሶስት አርብቶ አደሮች መካከልም የአንድ ሰው አስክሬን ብቻ መገኘቱና የሌሎችን ሞት ያረጋገጡት ከቤተሰቦቻቸው በተሰጣቸው መረጃ መሠረት እንደሆነ ኃላፊው ተናግሯል። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከሁለቱም ወገን አርብቶ አደሮች መጥፋታቸውን ከመግለጽ ውጭም አስክሬናቸው ባለመገኘቱ በቁጥር መናገር እንደሚቸገሩ ተናግሯል። ግጭቱ ሐይቁ ላይ በተለይም ደግሞ ቱርካና ሐይቅ ላይ ከአሳ ማጥመር ጋር ተያይዞ የነበረ ግጭት ስለሆነ በትክክል በተጨባጭ አሁን ቁጥሩን እውነት ለማውራት በእኛ ደረጃም ወረዳው ላይ ሄደን ለማየት ሞክረናል። አስራ ሶስት ሰዎች ደረሱበት አልታወቀም። ከአሁን ድረስ በነበረ ሁኔታ በሁለቱም ወገን የመፈራራቱ ነገር ስለነበረ ውይይት ካደረግን በኋላ ሀይቁ ላይ ምን አለ የሚለውን ነገር ፍለጋዎች ለሁ ከሁለቱም ሀገራት ጥምር ኮሚቴዎችን አደራጅተን ፍለጋዎችን ጀምረናል። ያንን አጠቃለን ስንጨርስ ይፋዊ የሆነ መግለጫ እንሰት ይሆናል። ከባለስልጣናቱ ውይይት በኋላ በተደረገ የሟቾች አስክሬን ፍለጋም ሁለቱም መገኘታቸውን የገለጹ ሰላፊው ከሁለቱም ማህበረሰቦች በኩል የሰው ህይወት መጥፋቱን አረጋግጧል። የኬንያ የደህንነት ጉዳይ አዋቂ የሆኑት ሪቻርድ ቱታም በናይሮቢ የአሜሪካ ድምፅ ዘይነብ ሰዓዳ ጋር ባደረጉት ቃለ ምልልስ በተፈጥሮ ሀብቶች አጠቃቀም የተነሳ ለሚከሰቱ ግጭቶች ከስር መሠረታቸው የጋራ መፍትሄ መስጠት እንዲሁም በቀጠናው ዘላቂ ሰላም እንዲወርድ መስራት ያስፈልጋል ብሏል። የደህንነት ጉዳይ ባለሙያው ሰሞነኛው የድንበር ላይ ግጭት አልፎ አልፎ የሚከሰት ሲሉ ቢገልጹትም፣ በቱርካናና በዳስነች ማህበረሰቦች መካከል ውሱን በሆነው የተፈጥሮ ሀብት አጠቃቀም ረገድ ያለው ፉክክር ለግጭቱ የአደር ማገርሸት አደጋ እንደሚደቅን አልሸሸጉም አሁን ከሁሉም በላይ የሚያስፈልገው ሁለቱ ተጎራባች ሀገራት የችግሩን ምንጭ ከስር መሰረቱ መመልከት ይኖርባቸዋል የሀብት ውስንነት እስካለ ድረስ ግጭት ዳግመኛ አይቀሰቀስም እያልሁ አይደለም በዋናነት ማከናወን የሚያስፈልገው ክፍተቶቹ ምን እንደሆኑ መለየትና ከዚያም የግጭቱን የማገርሸት እድል ለመቀነስ የሚረዳ እቅድ መተግበር ነው። ኬንያ ከኢትዮጵያ ጋር በሚተዋሰንበት ድንበር ላይ ከፍተኛ የሆነ የጥበቃ ኃይል ማስፈሯን አሸትድ ፕሬስ የአገሪቱን የውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን ጠቅሶ ዘግቧል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን የጠፉትን ሰዎች ለማግኘት ከኢትዮጵያ መንግስት ባለሥልጣናት ጋርም በመተባበር እየሰርሙን ገልጿል። በኬንያ የቱርካና ውራጃ አስተዳዳሪ ጀርሚያ ሎምሮካይም በበኩላቸው ባለፈው ሳምንት ቅዳሜ ከኢትዮጵያ የመጡ ያሏቸው አሳ አስጋሪዎች በኦሞ ወንዝ ላይ ከኬንያ የቱርካና አሳ አጋሪዎች ባላት ጋራ እሁድ ዕለት መጋጨታቸውን አስታውሰው አስራ አምስት ጀልባዎች ጠፍቷል ብሏል። በሁለቱ ተጎራባች ሀገራት ድንበር አካባቢም የተፈጠረውን ግጭት ተከትሎ ኬንያ ተጨማሪ የፖሊስ ተጠባባቂዎችን ቀጥራም የነበረ ሲሆን የሀገር ውስጥ ሚኒስትር ሙርኮመን ኬንያ ወደ ውስጥ የሚገቡ ሰዎች ሁሉ የሚፈተሹበት የድንበር ኬላ አቋቁማለች ብለዋል። የዳሰነች ወረዳ አስተዳዳሪ አቶ ታደሌ ኬንያ ወታደሯቿን በተሽከርካሪዎችና ና በሄሊኮፕተሮች ያጓጓዘች ወደ ድንበር ማስጠጋቷንም ገልጿል። ሁለት ሄሊኮፕተሮችን አምጥቶ ሰራዊቱን አራግፎ ነው የሄዱት። ትላንትና ከአስራ ስድስት መኪና በላይ ነው መቶ ተመልሶ የሄዱና ነገር ግን ዛሬም እንደዚህ ሰራዊቶችን አመላልሶ እንትን የማድረግ ሁኔታዎች አላቸው። ና እንግዲህ ምን እንደታሰበ አናቅም። እኛ ግን እዛው አካባቢ ላይ ያለው የእኛ አርታደሮች ና ሚኒሻዎች ብቻ ናቸዋል። ያው አድማ በታኞች የእኛዎች ወደዛ እንዳይሄዱ ሌላ ችግር እንዳይፈጥሩ እሱም የመከላከል ስራዎችን እየሰሩ ነው አሉት። ነገር ግን አሁን እዛ ጋር ድንበር ሲስ መንደር የሚባለው የእኛ ሚሊሻዎች ብቻ ናቸው አሉት። የደቡብ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ወገነ ብዙነም ከዳሰነች ወረዳ አርብቶ አደሮችና በኬንያ የቱርካና ካውንቲ ባለስልጣናት ጋር መወያየታቸውን አስታውሰው በዚህም የችግሩን መነሻ ለይቶ ለዘላቂ መፍትሔ በማፈላለግ የሁለቱን ሀገሮች አርብቶ አደሮች ሰላማዊ ግንኙነት በማስቀጠልና ሰው የመግደል ወንጀል የፈጸሙ ሰዎች በሕግ በሚጠየቁበት ሁኔታ ላይ ትኩረት ማድረጋቸውን ዘርዝረዋል። አካባቢ ላይ ከዚህ በፊት የነበረው ሰላም ባለበት መመለስ የሚችሉበት ሁኔታ ላይ በቂ የሆነ ውይይቶችን አድርገናል። ያንን ማድረግ ብቻ ሳይሆን በተለይ የግጭቱ መነሻውን ነገር ምንድን ነው የሚለውን ነገር በመነጋገር በዘላቂነት እንደዚህ አይነት ነገሮች የሚፈቱበት ሁኔታ ላይ ጥሩ የሆነ ተግባቦት ፈጥረናል። ተግባቦት መፍጠር ብቻ ሳይሆን አርሶ አደሩን ምክንያት በማድረግ ይህንን ድርጊት የፈጸሙ አካላትን ለይቶ ህግ የማስከበሩን ስራ የሚሰራበት ሁኔታ ግን ደግሞ አካባቢ ላይ ያለው አርብቶ አደር ደግሞ ወደ ቀደመ ሰላሙ የሚመለስበት ሁኔታ ላይ ጥሩ የሚባሉ ውይይቶች አድርገናል ከሚመለከታቸው አካል ጋር። በዛ መነሻ አሁን ባለው ሁኔታ፣ በተለይም ደግሞ በዚህ ሁለት ቀናት ውስጥ አንጻራዊ የሆነ ሰላም ያለበት ሁኔታ መፍጠር ተችሏል። ተቀራርቦ አርብቶ አደሩ መነጋገር የጀመረበት ሁኔታ ነው ያለው። አሁን የኢትዮጵያ ባለስልጣናትም ያለ ሁኔታ ከባድ መሆኑን አልሸሸጉም። የኬንያ ባለስልጣናት በድንበሩ ላይ የጸጥታ ጥበቃዎቹን አጠናክረዋል። የደህንነት ጉዳይ አዋቂው ሪቻርድ ቱታ ታዲያም ለችግሩ መፍትሄ ለማምጣት ሁለቱ ሀገራት የጋራ የሀብት አስተዳደር መርሃ ግብሮችን ስራ ላይ እንዲያውሉ ይመክራሉም። ከእነዚህም መካከል አንዱ የጋራ የዓሳ ማስገሪያ ቀጠናም ማካለል እንደሆነም ጠቁመዋል። እነዚህ የተፈጥሮ ሀብቶች አብዛኞቹ የማኅበረሰቡ አባላት ለኑሯቸው የሚጠቀሙባቸው ናቸው። ሀብቶቹ ደግሞ ድንበር ተሻጋሪ እንጂ በሀገራቱ ወሰን ውስጥ ብቻ ተካለው የሚገኙ አይደሉም። ስለዚህም የውሃ ሀብት ለም የግጦሽ መሬትን የመሳሰሉትን የተለያዩ ሀገራትን ድንበር የሚሻገሩ ተፈጥሯዊ ሀብቶችን በጋራ ለመጠቀም የሚያስችል ዘዴን መቀየስ ያስፈልጋል። ምክንያቱም በድንበሮቹ አዋሳኝ አካባቢዎች ባሉት ማህበረሰቦች መካከል እዚህም እዚያም የሚከሰቱት አብዛኛዎቹ ግጭቶች መንስኤያቸው ከጋራ ሀብቶች አጠቃቀም ጋራ የተያያዙ ናቸው። ልዩ ስሙ ቶዶጋኒው በተባለው ስፍራ ለተከሰተው ሰሞነኛ ግጭት ፈጣን ምላሽ አልሰጡም በሚሉ ኬንያዋን በኩል ነቀፋ ተሰንዝሮባቸዋል። የኬንያ የአገር ውስጥ ጉዳይ ሚኒስትር ለትችቱም እርምጃው የዘገየው ከኢትዮጵያ በኩል በአግባቡ መረጃ ስላልደረስ ነው ብለዋል። ማይክል ሙቹሪ የኬንያ ፖሊስ ቃል አቀባይ ናቸው። ይህ ሁለቱን ሀገሮች የሚመለከት ጉዳይ ነው። በኬንያ የጸጥታ ተቋማትና በኢትዮጵያ ባለስልጣናት መካከል ያለ ነገር ነው። ግጭቱ ደርሷል በተባለበት ስፍራ ደርሰው ሪፖርታቸውን እስኪያቀርቡልን ድረስ እየተጠባበቀን ነው። የኬንያ መንግስት ተጨማሪ የጸጥታ ኃይል በድንበሩ አካባቢ እያሰፈረ ነው። የአርብቶ አደሮች መፈናቀል የተከሰተውም ከስጋቱ ነው የሚሉ አስተያየቶች ከተፈናቃዮች ተሰንዝሯል። ይህንኑ በተመለከተ የተጠየቁት አቶ ወገነ ኢትዮጵያና ኬንያ በጸጥታና በጋራ ልማት የሁለትዮሽና ስልታዊ ግኙት ያላቸው የወዳጅነት እንጂ የባላንጣነት ታሪክ የሌላቸው በመሆኑ ብዙ የሚያሰጋ ነገር የለም፣ የፌደራል መንግስትም ጉዳዩን በቅርበት በመከታተል ላይ ነው ሲሉ ምላሽ ሰጠዋል። ባለፈው ከተፈጠረው ግጭት አኳያ በእኛ በኩል ያን ያህል ጫፍ የወጣ ነገር ለዛ የሚደርስ ነገር የለም። በኬንያ በኩልም እና በሚገባ ከነሱ ጋር ተነጋግረናል። በዛ ደረጃ የሚገለጥ ስጋትም አይኖርም። በደንብ ተነጋግረናል። አስፈላጊውን ነገር ከፌዴራል መንግስት ጋር ተነጋግረን እኛም ተጨማሪ ስራዎችን የምንሰራው ስራ እንዳለ ሆኖ አሁን ባለ ሁኔታ ግን ለዛ የሚያበቃ ነገር ምንም አላገኘንም። ከነሱ አመራሮች ጋርም በሚገባ ይህንን ተነጋግረናል። እዛ አካባቢ ያሉ ማህበረሰብ የአካባቢው ፖሊስ፣ የአካባቢው ሚሊሻ የሁለቱ በተለይም ደግሞ ከቱርካና ካውንቲና ደቡብ ኢትዮጵያ ክልል በጋራ ሆኖ መፍታት ምንችለው ነው እንጂ የኬንያ መንግስትን አጠቃላይ በእኛ ብለን ደረጃም መኛም ፌዴራል መንግስት ከኛ አቅም በላይ የሚሆን ነገር አለ ብለን አናስበን። በዛ ደረጃ የሚደርስ ነገር ካለ ተነጋግረን የፌዴራል መንግስትም ሊያግዝ ዝግጁ ነው። በዚህ አጋጣሚ የኬንያ መንግስትም በዛ ደረጃ ይደርሳል ብሎ የሚለው ነገር ስለሌለ ሙሉ ኃላፊነቱን ለሁለቱ ክልሎች ስለሰጠ በጋራ ሁለቱ ክልሎች ተቀናጅተን ተባብረን ሰርተን የምንፈታው ችግር ነው የሚሆነው። ኬንያ ቱርካና አመራሮች ጋር የነበረን መድረክ ኢትዮጵያ ዳሰነች ወረዳ ላይ ሲኤስ ቀበሌ ላይ ነው፣ በጋራ ቁጭ ብለን ያወራ ነው እና በዛ ደረጃ ለባላንጣነት የሚያደርስ ነገር የለም አሁን ባለው ሁኔታ። የጠፉትን አሳ አስጋሪዎች ለማግኘት አሁንም ፍለጋው እንደቀጠለ መሆኑን የሁለቱም አገሮች ባለሥልጣናት ገልጿል። ከግጭቱ በኋላ በስጋት ከአካባቢያቸውም መፈናቀላቸውን የገለጹት አርብቶ አደሮች ከረጂ ድርጅትም ሆነም ከመንግሥት እስካሁን የደረሰ ሰብአዊ ድጋፍ እንደሌለ ተናግሯል። የተፈናቀሉ ዜጎች ዕለታዊ ቀለብ እያገኙ ያሉት ከተጠለሉበት ቀብረ ነዋሪዎች እንደሆነም አመልክቷል። ግጭቱ ከተቀሰቀሰበት ካለፈው ሳምንት ቅዳሜ የካቲት 14 ቀን 2017 ዓ ም አንስቶም ለህይወታቸው ሰክተው ሰሹ ነበሩ ከተባሉ አርብቶ አደሮች ውስጥ ወደ ቀያቸው የተመለሱ አለመኖራቸውን ያነሱት አስተያየት ሰጪው፣ ሆኖም ተፈናቃዮች የኢትዮጵያና የኬንያ ድንበር የመጨረሻ አዋሳኝ ወደ ሆነው ቀበሌያቸው መመለስ እንደሚሹ ጠቅመዋል። በኢትዮጵያና በኬንያ አሳስጋሪዎች መካከል በተፈጠረ የድንበር ላይ ግጭት ከኢትዮጵያ በኩል 13 ሰዎች ከኬንያ ደግሞ 22 ሰዎች የደረሱበት አለመታወቁን ቪኦኤ የአካባቢውን ነዋሪዎችና ባለሥልጣናቱን ዋቢ አድርጎ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ዝግጅቶቻችንም በኢንተርኔት አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በእጅ ስልኮቻ ቪኦኤ ዶት ሆርን ሞቢ ኤምኦቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከታተሉን፣ ተነጋገሩ፣ ደውሉልን፣ አስተያየቶቻችሁንም አድርሱልን። በሳምንት ሰባት ቀን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ13040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪ ኪሎ ሄርዝ በመካከለኛ ሞገድ ደግሞ በ1431 ኪሎ ሄርዝ እንዲሁም በሳተላይት ስርጭታችንን በኢትዮሳት በኢትዮጵያ ቻናል 57 ዲግሪ ምስራቅ ላይ ይተላለፋል። ትከታተሉን ዘንድ እንጋብዛለን። ወደ ተከታዩ ዝግጅት እንሻገር። የኮሪደር ልማቱ የአካል ጉዳተኞችን ለስራ አጥነት ዳርጓል ተባለ። በአዲስ አበባ እየተከናወነ ያለው የኮሪደር ልማት አካል ጉዳተኞችን ለስራ አጥነት እየዳረገ ነው ሲል የከተማዋ የአካል ጉዳተኞች ማህበር አስታወቀ። ለአሜሪካ ድምፅ አስተያየት ከሰጡ አካል ጉዳተኞችም የመስሪያ ቦታችን በመፍረሱ ለችግር ተዳርገናል ብሏል። የከተማዋ አስተዳደር በበኩሉ የኮሪደር ልማቱ የአካል ጉዳተኞችን ተጠቃሚነት እያረጋገጠ ነው ይላል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው። በድጋፍና በተቃውሞ ልዩ ልዩ አስተያየቶችን እያስተናገደ ያለው የአዲስ አበባ የኮሪደር ልማት ፕሮጀክት የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ እየቀጠለ ይገኛል። ከዚሁ የልማት ፕሮጀክት ጋር የተያያዘ ቅሬታ እንዳላቸው ለአሜሪካ ድምፅ የተናገሩት የአዲስ አበባ የአካል ጉዳተኞች ማህበር ፕሬዚደንት አቶ ገለታው ሙሉ የኮሪደር ልማቱ በእነዚህ የማህበረሰብ ክፍሎች ላይ ጉዳት እያስከተለ ነው በማለት ገልጸዋል። አካል ጉዳተኞች በኮሪደር ልማቱ ምክንያት የመስሪያ ቦታዎች እየፈረሱባቸው ነው። በዚህም ምክንያት ለባሰ ስራ አጥነት ተጋልጠዋል። ብዙ አካል ጉዳተኞች ኦልሞስት ያው በፊት ወደሚታወቁበት የጥገኝነት የልመና ህይወት የመመለስ ተስፋ የመቁረጥ ወደ ስራ አጥነት ነው የመጣውና ስራ አጥ በመሆናቸው ምክንያት እንግዲህ አንድ አካል ጉዳተኛ ሲጎዳ ይዞት በስሩ ያለ ቤተሰብ አለ ብዙ ቁጥር ያለው ቤተሰብ እሱም አደጋ ላይ ነው የሚወድቀው ማለት ነው በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ገነት ቅጣው ግን በዚህ ሀሳብ አይስማሙም ማንኛውም ዜጋ ለኮሪደር ልማት በሚነሳበት አግባብ ከተማ አስተዳደሩ በየሁኔታውና ፕላትፎርሙ ሰርቪስ ይሰጣል ኮሪደሩ ቅድሚያ ይሰጣቸዋል አካል ጉዳተኛ ስለሆኑ እኔ ማቆም የኮሪደር ልማቱ አካል ጉዳተኛውን ከስራ እያስወጣ ነው የሚለው ተገቢ መስል ነው። የተደራጀውንም ያልተደራጀውንም አካል ጉዳተኛ ማህበራዊ፣ ኢኮኖሚያዊ ተጠቃሚነቱ ላይ መንግስት ይሰራል። በኮሪደር ልማት ፕሮጀክቱ ምክንያት እንዲፈርሱ ተደርጓል ከተባሉት የአካል ጉዳተኞች ተቋማት መካከል በየካ ክፍለ ከተማ መገናኛ አካባቢ የነበረው የሀገር ጥበብ ማደራጃ ድርጅት በመባል የሚታወቀው ተቋም ይገኝባቸዋል። የተቋሙ የፋይናንስና አስተዳደር ክፍል ኃላፊ አቶ ዋሴ ብርሃኔ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋሙ የአካል ጉዳተኞችንና ሌሎች ችግረኛ ዜጎችን ለመርዳት በሚል በ1959 ዓ ም እንደተቋቋመ ገልጸዋል። ከዚያን ጊዜ ጀምሮ በመንግሥት ስር ሆኖ በራሱ ገቢ እየተዳደረ የሽመና፣ የብረታ ብረትና የእንጨት ውጤቶችን ሲያመርት እንደነበርም ተናግረዋል። ድርጅቱ ከነበሩት 157 ሠራተኞች አንድ መቶ አራቱ አካል ጉዳተኞች መሆናቸውን የተናገሩት አቶ ዋሴ አሁን ተቋሙ በመፍረሱ ለአንድ ዓመት ያህል ለችግር ተዳርገናል ሲሉ ገልጸዋል። ለልመና የተዳረጉ አካል ጉዳተኞች አሉ። የስነልቦና የተዳረጉ አሉ። ምክንያቱም ያው ስራ አለ ብለው ጠዋት ወጥተው ወደ መስሪያ ቤታቸው ይመጡ ነበር። አሁን ያ ነገር የለም። ፕላስ ደግሞ ተከራይተውም ይኖራሉ። ቤተሰብ ልጆች ያሏቸው ይኖራሉ እና ማህበራዊ ስነልቦና ጉዳት ደርሶባቸዋል። ሰራተኞቻችን የሚመለከታቸው አካላት መፍትሄ እንዲሰጧቸውም ተማጽነዋል። መንግስት ግንባታ ገንብቶ እንዲሰጠን ነው እኛ የምንፈልገው። ቦታውን ብቻ ሳይሆን መንግስትም የሚመሰገንበት ስራ ሰርቶ ቦታውን እንዲሰጠን ነው የምንፈልገው በከፍተኛ አመራሩ በዛ ልክ ነው ያላቸው ፍላጎት ማለት ነው። ያ ነው የሆነው። ግን አሁን ድሊያንሶች አሉ መዘግየቶች አሉ ማለት ነው። የሚመለከታቸው የመንግስት አካላት ኃላፊዎች፣ አመራሮች የአካል ጉዳተኞችን ጉዳይ ትኩረት አድርገው አስቸኳይ መፍትሄ እንዲሰጥልን ነው ጥሬን የማስተላልፈው። አመሰግናለሁ። ይህን ተቋም በማስመልከት አስተያየት የሰጡት ወይዘሮ ገነት ጉዳዩን ክፍለ ከተማው እያየው እንደሆነ ተናግረዋል። ሄዞውን በደንብ አውቀዋለሁ። ሁለት ከተማው ይዞ ፕሮሰስ እያደረገበት ያለው ሁኔታ ነው ያለው። ምንድን ነው ፕሮሰስ የሚያደርገው ሊስተናገዱበት የሚገባቸውን ሁኔታ ማለት ነው። የማህበሩ ፕሬዚደንት አቶ ገለታው ሙሉ በኮሪደር ልማቱ ምክንያት የአካል ጉዳተኞች የንግድ ተቋማት ሲፈርሱ በቂ ጊዜ ስለማይሰጣቸው ኪሳራ ይደርስባቸዋል፣ አመቺ የሆነ ምትክ ቦታም አያገኙም ብለዋል። በየካ ክፍለ ከተማ ወረዳ አምስት የነበረው የስጋጃ ምንጣፍ የሚያመርት የአካል ጉዳተኞች ተቋም በቂ ጊዜ ሳይሰጣቸው ፈርሰዋል ከተባሉት መካከል እንደሆነ ተገልጿል። ማኅበሩ በ1996 ዓ ም ተቋቁሞ በ14 አባላቱ የተለያዩ የስጋጃ ምንጣፎችን ሲያመርት እንደነበረ ለአሜሪካ ድምፅ የገለጹት የተቋሙ አባል አቶ ካሳዬ ገደፋው በፈረሳው ጊዜ የነበረውን ሁኔታ አውስተዋል። ያው ሲፈርስብን ካሳ አልተሰጠንም። የተለያዩ ማሽኖቹ ላይ ያው ሲፈርሱ ተሰባበረውብናል። አሁን በጥገና ላይ ነው እየሰራናቸው ያለው። ቅድሚያ እንደሚፈርስ ገለጻ እየተደረገ ነበር፣ ግን በዚህ ቀን ብለው የወሰኑልን አልነበረም። ድንገት መጥተው እስከ ምሽቱ ሶስት ካላፈረሳችሁ ግብረ ኃይል እናመጣለን ሲሉ ተሯሩጠን ንብረታችን ከሚወድም ብለን ያው በሐራጅ ቆርቆሮንም አስረክበን ያው በራሳችን እንዲፈርስ አድርገናል። ተቋሙ ባለፈው መስከረም ወር መፍረሱን ተከትሎ በምትኩ የተሰጣቸው የመስሪያ ቦታም አመቻ አይደለም ብለዋል። የተሰጠን ያው ሸድ ነው። ሁለተኛ ፎቅ ላይ ነው። ለአካል ጉዳተኞች ምቹ አይደለም። ክራንች ተጠቃሚዎች አሉ። እኛ ግራውንድ እንዲሰጠን ጥያቄ አቅርበን ነበር። አሁን የምናጥብበትም ስጋጃ፣ ሱፉን የምናጥብበት ቦታ የለም። የምንሸጥበትም ቦታ የለም። አምርተን ምርታችን ተቀምጧል። የሚመለከቱት አካላት ጉዳያችን እንዲያዩልን በዙ ጥያቄን አቀርባለሁ። ምክትል የቢሮ ኃላፊዋ ወይዘሮ ገነት ቅጣው በበኩላቸው በኮሪደር ልማት ምክንያት ከመስሪያ ቦታቸው ለሚነሱ አካል ጉዳተኞች የከተማ አስተዳደሩ ኃላፊዎች ቅድሚያ ሰጥተው እንደሚያስተናግዷቸው ይናገራሉ። የሄዱበት ክፍለ ከተማ እና ወረዳ ሲሄዱ በደንብ ቅድሚያ ከፈጣቸው ነው። እንደው በእኔ ቅር ብሎ መንግስት፣ ምክንያቱም እስኪ እስኪለምዱት እስኪ ለምዱት ብዙ ነገሮችን ጣልቃ ይገባል ና እንደዚህ አይነቶች ቅሬታ ብችምኛ ጋር የሉም በዚህ ሂደት ያልተፈታ ቅሬታ ካለ በየደረጃው ላሉ አካላት መቅረብ ይችላል፣ መፍትሄም ያገኛል ብለዋል ኃላፊዋ። የአካል ጉዳተኞቹ ማህበር ፕሬዝደንት አቶ ገለታው በበኩላቸው በኮሪደር ልማት ሂደቱ ብንሳተፍ ችግሮች ይቀንሳሉ ይላሉ። መሰረታዊ ነገሩን የተቃወምን ተደርጎ የሚታሰበት ሁኔታ አለ። ዋናው እሱ አይደለም። ዋናው ዘላቂ የሆነ መፍትሄ ለማምጣት በእያንዳንዱ በሚሰሩ ስራዎች ላይ አካል ጉዳተኛው ድምፅ ሊኖረው ይገባል። ተሳትፎ ሊኖረው ይገባል። ወይዘሮ ገነት ቅጣው ደግሞ የኮሪደር ልማቱ ሁሉንም ባሳተፈ መንገድ እየተከናወነ መሆኑን ነው የሚገልጹት። ዜጎች ሳይወያዩ፣ ከዜጎች ጋር ሳንግባባ የሰራ ነው የኮሪደር ልማት የለንም እንደ ከተማ አስተዳደር። እነ አካል ጉዳተኞች ደግሞ የነዋሪው አካል ናቸው። ልዩ የሚያደርጋቸው የአካል ጉዳታቸው ነው። ስትሰራ እንደማንኛውም ዜጋ ናቸው ነው ምናምነው የኮሪደር ልማት ፕሮጀክቱ ለከተማዋ ነዋሪዎች በርካታ ጥቅሞችን አስገኝቷል የሚሉት ወይዘሮ ገነት ውጤቱም በተለያየ መልኩ እንደሚታይ ተናግረዋል። ማህበራዊ መስተጋብሩ የተሻለ ነው። ሰዎች እኮ ቁጭ ብሎ ደስከት እንዲያደርጉ እድል አግኝተዋል። የጎደል ነገሮች ሁሉ በደንብ እያመጣ ያለ ነው። ከጤና አንጻር ከማህበራዊ መስተጋብር አንጻር ምን ያክል አረጋውያን ራሱ አካባቢያችን ውስጥ እየኖሩ እንዳለ በደንብ የምናስተውልበት በኮሪደር ነው ብዬ ነው የማስበው። አካል ጉዳተኞቹ ደግሞ የከተማዋን መለወጥ እንደሚፈልጉና እንደሚደግፉ ገልጸው ሆኖም የልማቱ ተጠቃሚዎች መሆን አለብን፣ ፕሮጀክቱ ኑሯችንን ሊያሻሽል ይገባል በማለት አስገንዝበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ከዋና አዘጋጇ ጽዮን ግርሞ ጋር በመሆን እዚህ ላይ እሰናብታለሁ። ሰላም፣ ጤና ይስጥልን። ደህና ደሩ።